seven saw በኦሮሚያ ክልል ቦረና ዞን ውስጥ በምትገኘው ሜጋ ከተማ አቅራቢያ በነዋሪዎችና በመከላከያ ኃይሎች መካከል በተፈጠረ ግጭት አራት ሰዎች መገደላቸውና አስራ ስምንት መቁሰላቸው ተገለጸ። በሌላ በኩል ደግሞ በኦሮሚያ ደቡብ ምዕራብ ሸዋ ዞን ውስጥ በምትገኘው ወሊሶ ከተማ ውስጥም የፖለቲካ እስረኞች እንዲፈቱና ሌሎችም ጥያቄዎችን የያዙ የከተማይቱና የአካባቢው ነዋሪዎች ሰልፍ መውጣታቸው ታውቋል። ትላንት ሻሸመኔ ከተማ ውስጥና በሌሎችም የተለያዩ የኦሮሚያ ከተሞች ውስጥ ሰልፎች ሲደረጉ በጸጥታና በፌዴራል ኃይሎች በተወሰዱ እርምጃዎች ስድስት ሰው መገደሉን የክልሉ ቃል አቀባይ አረጋግጠዋል። ሰሎሞን አባተ ተጨማሪ ይዟል። በቦረና ዞን ዛሬ ማለዳ ላይ የተፈጠረው ግጭት የተነሳው በአካባቢው ሲያልፍ የነበረን ስምንት የሚሆኑ ሳይኖትራክ የጭነት ተሽከርካሪዎችና አንድ አነስተኛ ፒካፕ የሚገኝበት ቅፍለት ለማስቆም ነዋሪዎች ሲሞክሩ እንደነበር ከዚያው ያነጋገርናቸው እማኞችና አንድ የአካባቢው ባለሥልጣን አረጋግጠውልናል። ታሪኩ ምንድን ነው? ከእማኙ ነዋሪ እንደ በት እንስማ ዛሬ የሆነው ከጠዋቱ ረሳ ተኩል አምስት ሰዓት አካባቢ ነበረና የመከላከያ መኪና መሳሪያ እና ጥይትም ምግብም ሁሉም የተጫነ መጥቶ ወደ ዋጭለ ና ወደ ውረት ያለው የሶማሌ ልዩ ሀይል ልመሰጥ ይህንን መሳሪያና ጥይት ጭኖ መጣም እና ይህ መኪና ምንድን ነው ምን ጭኖ ነው የምትሄዱት ምናምን ብሎ ህዝቡ ሲጠይቅ የልዩ ሀይል የሶማሌ ወታደር ለሚላክ መሳሪያና እነሱ የሚበሉት ራሽን ነው ብሎ ስ ነገሩ ለህዝቡ እነማን ናቸው እዛ መከላከያ ሰራዊት ነው በሌላ በኩል መንገድ ስለሌለ በዚህን የሶማሊያ ወታደር መሳሪያና ምግቡን እየሰጡ ነው፣ ምናምን ብለው መጡ። እሺ፣ ከዛ ምን ሆነ? ከዛ ህዝቡን እነሱ የእኛ ጠላታችን ስለሆነ በዚህ መምጣታችንም አናሳልፍም ብለው ህዝቡ ሲከለከል፣ ማንን ነው ጠላታችን ነው የሚለው ሰው? ልዩ ኃይል የሶማሌ ልዩ ኃይል የእኛ ጠላት ስለሆነን በዚህ እናሳልፍም ብለው ህዝቡ ከለከለ። የእኛ ጠላት ስለሆነ ለልዩ ኃይል የኢትዮጵያ ወታደር በዚህ መሳሪያ መስጠት አይችልም ብለው ህዝቡ ሲከለከል፣ በዛው እኛ ትዕዛዝ አግኝተን ነው ማንኛውም መንገድ ላይ ቆመ ሲከላከል እኛ ደመዘዙ ምናምን ብሎ ትዕዛዝ ስለሰጠን እንደመዘዛለን እንድደመዘዛለን ብሎ መሳራ ተኩሱት። ከዛ አምስት ሰው ሞተው አስራ ዘጠኝ ወይም ሀያ አካባቢ ሰው ቆስሏል። እርስዎ እዛ አካባቢ ነበሩ? አይተዋል? ሲፈጠር የነበረውን ቦታው ከከተማ አንድ አስር ኪሎ ሜትር ስለሆነ በዛን ሰዓት አልነበርኩም፣ ግን ከጥቂት ደቂቃ በኋላ እዛ መተን የቆሰለው ሰው ወደ ሆስፒታል አመጣል። ወደ የት ሆስፒታል ወሰዳችሁ? ወደ ያባለ ሆስፒታል። የሞተ ሰው አይተዋል እርሶ? ስንት አስከሬን አየሁ? አራት ሰው ባይኖ። አይተዋል እርሶ የአራት ሰው አስከሬን አዎ፣ የአራት ሰው አይቼዋለሁ። በምንድን ነው የተገደሉት እነዚህ ሰዎች? በጥይት በጥይት በስናይፐር እና ትላልቅ መሳሪያ ነው ይዘው የሚሄዱት። መጀመሪያ ሰው ጋር ይሄ መረጃ እንዴት ደረሰ? ወደ ሶማሌ ክልል የጦር መሳሪያና ስንቅ ይጓጓዛል የሚል መረጃ ከየት መጣ? ከአንድ አራት ቀን በፊት የራሽኖቹ ምግብ ሁሉ ተጭነው መጡ። ከዛ ህዝብ ተከለከለ። ከዛ አሁንም ተመልሰው ዛሬ መጥተዋል። አልፏል። ከዚህ በፊት ማለት ነው። በዛ በኩል አዎ። አንድ አራት ቀን በፊት የተፈጠረውን ሁኔታ የተገደለውን ሰውና የቆሰለውን ቁጥር የድሬ ወረዳ ጸጥታ ኃላፊ አቶ ቁሉልቱ ፋራ እንደሚከተለው አብራርተዋል። ወደ ጉዳት የሚሄድ ነገ ለቦረና የሚሄድ መንገድ አለ። ሰወዳ የትባል ቀበሌ አለ። እዛ ላይ ህዝቡ ሰምቶ መንገዱ ዘግቶ ከሶማሌዎች ጋር ጥላቻ ስላለን ያው ጥላቻው ሳንታረቅ እነሱ የሚሄድ ራሽኑም ሆነ ሌላ ነገርም እዚህ መኪና ውስጥ ሊኖር ይችላል የሰማነው ነው አይድም እምቢ ል መንገድ ዘጋ። ከዛ በኋላ ከሰራዊት ጋር እዛ አጅቦ የሚሄድ ሰራዊት አለ ከሱ ጋር ተጋጩ። እሺ እነሱ እንሄዳለን መንገድ ክፈቱ የምል ነው እነሱ አይድም። መጀመሪያ እኛ ያለን ችግር በማህላኪ ያለን ችግር ሊባት አይገኝ በፊት ከኛ ውስጥ አልፎ ወደዛ ሄድ የሚል ነው። እሺ ይሄ ነገር እኛም መልሰናለም። ግጭት ከተፈጠረ በኋላ ክስተቱ ከተከሰተ በኋላ መሰማ ነው። እርስዎ የወረዳው የጸጥታ ጽህፈት ቤት ኃላፊ ነዎት። በዛ አካባቢ እንደዚህ አይነት የስንቅም ይሁን የትጥቅ መተላለፍ ሲኖር አያውቁም? እንደ እርስዎ እኔ አላውቅም ነው። ራሽኑም ሆነ የትጥቁ ሆነ ነገሩም ሊሆን ይችላል ሊሆን ይችላል ሊሆን ይችላል፣ ግን እዛም የሚያልፍ ሰምቼ አላውቅም። አልነገርኝ ግን ነበረ ወይ ስንቅም ትጥቅም ወደዛ ይተላለፍ ይሸጋገር ነበረ ወይ ከዚህ በፊት አልነበረም ዛሬ ነው ግጭቱ ከተፈጠረ በኋላ ነው እኛን መጥተን እዛ ሰማሁት ከሁለቱ መካል እሺ ከሰራዊትም ከህዝቡም ጋር የሰማ ነው ግጭቡ ከተፈጠረ በኋላ ክስተቱ ከተከሰተ በኋላ ነው ሰማነው እንጂ ከዛ በፊት ማለት ነው። ግን ለማን ነው ይሄ ስንቅም ምንም ትጥቅም ይሁን ይጓዝ የነበረው እኛ እናቅም። ታሽበን አለው እዛ በሰራት አትነኑ ታሽበን አለው እዛ ውስጥ ይሄል ይሁን ትጥቁ ይሁን ስንቅ ይሁን ምን እንደሆነ እናቅም። አሁንም ነገ አለው እሱም ከእሱ ጠበቃ እያደረገ ነው አሉ። አሁንም አያውቁም ምን እንደሆነ የተጫነው። አሁኑም እዚህ ነው አለ። እዛ ችግሩ የተፈጠረበት ቦታ ነው ያለ እነሱ አለ እም በአክሰደሚት እዛ ነው ያለ። እሺ እስቲ አቶ ኩሉልቱ የዛሬው ሁኔታ ግጭቱ ተፈጠረና ከዛ ምን ሆነ? ግጭቱ አሁን እያጣራ ነው ያሉን። ከበኋላ እኛ ከዚህ በ ስንመጣው ግጭቱ እንደተፈጠረ ሰንትን ስንመጣ የምናስታያለን። መጀመሪያ ያደረግነው የሞተው ሬሳ ማንሳት ነው። ያደረግኩት ወደ ሆስፒታል ማድረስ ነው። እሺ፣ ስሙ እንዲረጋጋ ማድረግ ነው እኛ ያደረግነው ነው። እንደዛ ነው። አሁኑ ግጭቱ እንዴት ፈጠረ? በመነሻ ምንድን ነው? የመከላከል ችግር ነው የህዝብ ችግር ነው የሚለው አሁን እያጣራ ነው፣ ከበላ አካል ጋር አሁን ውይይት ላይ ነው አለ። ስንት ሰው ሞተ? ስንት ሰው ቆሰለ? አስራ ስምንት ቆሰለ አራት ሰው ሞተ። አስራ ስምንት ቆሰለ አራት ሰው ሞቷል። አዎ እርስዎ አይተዋል፣ እንደዚህ የቆሰሉትንም የሞቱትንም አይተዋቸዋል። ባይኖ እኔ ለኮ ሰውት አራቱ ስለያንም ያንም ነ ሰውት ከዛ አቶ ኩሉልቱ ሰው ያን ጊዜ መሳሪያም ይሁን ሌላ ጉዳት ላይ የሚጥል ነገር የታጠቀ የያዘ ሰው ነበረ ከሰው ከህዝቡ መካከል ባዶ እጅ ነው ባዶ እጅ ነው ያሉ ለቃራም ቀርቶም ዛውም የለም። ምንም በመቲ ሰላት ጉዳት የደረሰ ነገር የለም። ምንም ካልያዘ ሰው ለምንድን ነው ተኩስ የከፈቱበት? ሰው ላይ የተለያዩ እያጣራ ነው። ከበላይ አካሉም የሁለት ሚኒስትሮች አሉ፣ የዞን አስተዳደሮች አሉ፣ እኛ የወረዳዎች ማዋቀሮች አሉ። ከህዝቡ ጋር አሁን እየተወያየ ነው። ችግር እንዴት ተፈጠረ? ማን ጋር ማን ላይ ነው? እንዴት ይሄን ሀይል ሞ ይሄን ሀይል ሰቆች ተለይ በሚል አሁን እየተወያየ ነው። የጸጥታ ኃላፊውን እያነጋገርኩ በነበረ ጊዜ ሁለት ሚኒስትር ዴኤታዎች የሚገኙበት የዞን አስተዳደርና ሌሎችም ባለስልጣናት ያሉበት ቡድን ውይይት እያደረጉ እንደሆነ አቶ ቁሉልቱ ገልጸውልኛል። ይህ በእንዲህ እንዳለ በደቡብ ምዕራብ ሸዋ ዞን ወሊሶ ከተማ ውስጥም ብዙ ሰው የተገኘበት ሰልፍ መካሄዱን አንድ የዚያው የወሊሶ ከተማ ነዋሪ ነግረውኛል። ኖርማል ጥሪ አልተደረገም፣ ቢሆንም ህዝቡ ውስጥ ያለውን ቁጭት ለማሳየት የመጀመሪያ ያው የፖለቲካ እስረኞቻችን ይውጡ ነው። እነ በቀለ ገርባ፣ እነ ዶክተር መረራ ጉዲና፣ እነ ደጅኔ ጣፋ፣ ኦልባና ሌልሳ ይፈቱ ነው። ሁለተኛ ደግሞ የኦሮሞ ህዝብ ሀብቱን፣ ንብረቱን፣ ራሱን በራሱ ያስተዳድር ነው እና ወያኔ ከላያችን ላይ ይውረድ፣ ዳውን ዳውን ወያኔ የሚሉ መፈክሮች ደጋግሞ ሲሰማ ነበር። ይሄንን ሰልፍ ያዘጋጀው አካል ወይም የጠራ አካል ነበረ አልነበረም። አለመኖሩንም ደግሞ የሚያሳዩ ምልክቶች ነበሩ። ምንድን ናቸው? ለምሳሌ ከዚህ በፊት ብዙ ሰላማዊ ሰልፎች ሲደረጉ ነበር። እዚ ላይ ህዝብና ፖሊስ ይሄን አል ሸኩቻ አልነበራቸውም። ዛሬ ግን ቄሮዎች በሰላም ወጥቶ መግባት ቢፈልጉም ግን በመሀል ወደ ፖሊሶች ድንጋይ እየወረወሩ የሚመጡ መኪናዎችን ለማስቆም የሚሞክሩ አካላቶች ነበሩ። ያ ደግሞ በኦሮሚያ ፖሊስ እና በቄሮ የማያዳግም እርምጃ ስለተወሰደባቸው በመሀል ይታይ ነበር። ምንድን ነው የማያዳግም እርምጃ ማለት? በመሀል እንደሚያደርጉት ሰዎችን ህዝቡ ለይቶ ነበር የሚያውቃቸው፣ እስከ መያዝ ድረስ ነበር። ከዛ ይዞ እስከ ሌላ ቦታ መውሰድ ወይ እነሱን እንዳይወረውሩ የማድረግ ነበር። ብዙ ቪዲዮ ነው ያለው። ስፔሻሊ ፖሊሶች በድንጋይ ሲመቱ ፖሊሶቹም ደግሞ ወደ ነዛች ሲወረውሩ ነበርና ይህን የሚያደርጉ ሰዎች ጥቂቶች ነበሩ። እነማን ናቸው ብላችሁ ነው ታስቡት? አንደኛ የሚገርም አብዛኛውን ፊታቸውን አናውቅም። ብናውቃቸውም እዚህ ከተማ ውስጥ በደህንነት የሚሰሩ ብዙ ሰዎች አሉ። ግጭት ለመፍጠር የሞከሩ ፖሊስ ላይ ድንጋይ ሲወረውሩ ፖሊስ አስለቃሽ ጋዝ ወርውረዋል ብለዋል እኚሁ የወሊሶ ከተማ ነዋሪ። የከፋ ጉዳት የደረሰበት ሰው ግን አለመሆኑን አክለው ገልጸውልኛል። ይህ በእንዲህ እንዳለ ትናንት ሻሸመኔና ቦኬ ውስጥ የተገደለው ሰው ስድስት መሆኑን የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለባልደረባዬ ጃለኔ ገመዳ ገልጸዋል። ሻሸመኔ ውስጥ በመከላከያ ኃይል አባላት በሰልፍ ያልፉ የነበሩ ሶስት ሰዎች በወታደሮቹ የተገደሉት ከመካከላቸው ጥበቃ ላይ የነበረን ወታደር በመተናኮላቸው ነው ብለዋል አቶ አዲሱ። ኦሮሚያ ውስጥ ሰሞኑን እየታዩ ያሉ ሁኔታዎችን አስመልክቶ አቶ አዲሱ እንዲህ ብለዋል፣ ከጃለኔ ጋር ባደረጉት ቃለ ምልልስ አያነ ኢሬቻ መልካወን አዳዳት ከበጀማቱ ረረቲስ አያኒኩን ነጋር አነከን ጥሙረምኔ አማሞ በተለያዩ አካባቢዎች ሲከበር በነበረው የእሬቻ በዓል ላይ በዓሉ በሰላም እንዳይጠናቀቅ ለማድረግ አሁን ደግሞ የኦሮሚያ የተሐድሶ አመራር እየወሰደ ያለው እርምጃ ትክክል ስለሆነ ሰልፍ ወጥተን ድጋፋችንን እንግለጽ ብለው ወጣቶቻችንን እያነሳሱ በየቦታው የሚጠሯቸው ሰልፎችም የሰው ህይወት የሚጠፋበት ደም የሚፈስበት በማድረግ የተጀመረው ለውጥ እንዲቀጥል ሳይሆን የጥርጣሬ፣ የለቅሶ ያሉ ባልታና የረብሻ ቦታ እንዲሆን እንዲሁም መተማመን እንዲጠፋ በማድረግ ክልሉን ለማዳከም እየተደረገ ያለ ጥረት በመሆኑ እናምናለን ብለዋል አቶ አዲሱ አረጋ። አቶ አዲሱ በሌላ በኩል ሰሞኑን በኦሮሚያ ውስጥ ባሉት ሁኔታዎች ግድያም የፈጸሙ ያቆሰሉም ሆነ ሌላ ጉዳት ያደረሱ የመንግስት ባለስልጣናት ሁሉ ይጠየቃሉ ብለዋል። እንዲህ ብለዋል ባለኝ ዘገባ ብለዋል አቶ አዲሱ አረጋ። ግድያ የፈጸሙት ወይም ጉዳት ያደረሱት በቁጥጥር ስር ውለዋል። ለሰዎች መሞትና መቁሰል፣ ለአካል መጉደል ምክንያት የሆኑ ወይም በዚያ ውስጥ የተሳተፈ ማንም ቢሆን ከሕግ ማምለጥ አይችልም ብለዋል። በሌላ በኩልም ብለዋል አቶ አዲሱ በሁለቱ ከተሞች ማለትም በሻሸመኔ እና በቦኬን ማለታቸው ነው ሰልፍ ብለው ረብሻ የሚያነሳሱ ድንጋይ እያስወረወሩ የመንግስት ተቋማትን ማሳነስና ስም ማጥፋት ትክክል አይደለም። ስለዚህን የፈጸሙ በተመሳሳይ ሁኔታ ቁጥጥር የዋሉበት በቁጥጥር ስር የዋሉበት ሁኔታም አለ ብለዋል። ይህ በእንዲህ እንዳለ የኦሮሚያው ገዢ ፓርቲ የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ ዛሬ በሰጠው መግለጫ በክልሉ የተለያዩ ከተሞች ውስጥ በተካሄዱት ሰልፎች በጠፋው የሰው ህይወትና በደረሰው የአካል ጉዳት ሐዘን እንደተሰማው አስታውቋል። በምክትል ርዕሰ መስተዳደር ማዕረግ የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ በተከሰተው ሁኔታ የክልሉ መንግስትና መሪው ፓርቲ ኦህዴድ የተሰማቸውን ከፍተኛ ሐዘን ገልጸዋል። በሻሸመኔና በምዕራብ ሐረርጌ ዞን ጉዳት ያደረሱ አካላት በቁጥጥር ስር መዋላቸውንም ዶክተር አብይ ለመንግሥት መገናኛ ብዙሃን አክለው አመልክተዋል።